the voice of America. ቀድሞ የኢትዮጵያ እግር ኳስ ብሔራዊ ቡድን እንዲሁም የቡና የመድንና የቅዱስ ጊዮርጊስ ክለቦች ተሰላፊ የነበረው አሰግድ ተስፋዬ በድንገት ዛሬ ሕይወቱ አልፏል። እስክንድር ፍሬውን መስመር ላይ ይዣዋለሁ። እንደምናመሸ እስክንድር። እንደምናመሸ ሰለሞን። እግዚአብሔር ይመስገን። የደረሰ መረጃ ያገኘው ካለ እስቲ ንገረኝ ሰለሞን። አንተም እንዳልከው የቀድሞው የቡና የመድንና የቅዱስ ጊዮርጊስ ክለቦች እንደዚሁም የኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች አሰግድ ተስፋዬ ዛሬ ረፋዱ ላይ በድንገተኛ ሁኔታ ከዚህ ዓለም በሞት ተለይቷል። በተለየ እግር ኳስ ተሰጥኦ በተለይ ለኢትዮጵያ ቡና በተጫወተበት ወቅት ከተለያዩ የአፍሪካ ክለቦች ጋር በተደረጉ ጨዋታዎች ባሳየው ብቃት የሚታወቀው አሰግድ ህይወቱ ያለፈው የሚወደውን እግር ኳስ ልምምድ ሰርቶ እንደጨረሰ መሆኑ ተገልጿል። የቅርብ ጓደኛው የሆነው የቀድሞው የንግድ ባንክ ተጫዋች ሸዋረጋ ደስታ እንደገለጸልኝ አሰግድ የቀበሌ ሀያ ሶስት ሜዳ በሚባለው ላይ ዛሬ ጠዋት ልምምድ ሰርቷል። ሻወር ወስዶ ከጨረሰ በኋላ ግን ራሱን መሳቱን እና መውደቁን ነው ሸዋረጋ ያስረዳው። የሞቱ ምክንያት ምን እንደሆነ ለማወቅ ግን የሆስፒታል መረጃ እየተጠበቀ መሆኑንም ገልጿል። ሰለሞን ወዲያ ወደ ሆስፒታል ተወሰደ ወይስ እንደወደቀ ነው ህይወቱ ያለፈው? እዛው ሻወር ከወሰደ በኋላ በወደቀበት ስፍራ ነው ህይወቱ ያለፈው። ነገር ግን አጠቃላይ ሁኔታውን ለማወቅ የሆስፒታል መረጃ እየተጠበቀ መሆኑ ነው እየተገለጸ ያለው። ሰለሞን የት ሆስፒታል ነው ያለው? አስከሬኑ በዳግማዊ ምኒሊክ ሆስፒታል እንደሚገኝ ነው እየተገለጸው። የቀብር ስነስርዓቱንም በተመለከተ የትና መቼ እንደሚፈጸም ገና አለመወሰኑን ነው ጓደኞቹ እየገለጹ ያሉት። እንግዲህ አሰግድ፣ እንደምታውቀው ወደ አዲስ አበባ ከመምጣቱ በፊት ከድሬዳዋ የተገኘ ተጫዋች ነው። የቀብር ስነስርዓቱም በድሬዳዋ ወይስ በአዲስ አበባ ይሁን የሚሉ ውይይቶች እንዳሉ ነው እየተገለጸ ያለው። እስክንድር፣ መቼም አንተ ከስፖርቱ አካባቢ አትጠፋም፣ በተለይ ከእግር ኳስ አካባቢ እና በግል ታውቀው ነበረ አሰግድን። ሰለሞን አዎ፣ አሰግድን በቅርብ የማወቅ እድል ነበረኝ። ከእግር ኳስ ችሎታው በተጨማሪ በግ ኳስ ከመታወቁ በተጨማሪ አሰግድ በትህትናው እና በጨዋታ አዋቂነቱም ይታወሳል። ሰለሞን በአንድ ወቅት እንዲያውም በአንድ ጓደኛችን መኪና ውስጥ ቁጭ ባልንበት ወቅት እንዲሁ የተለያዩ የቀድሞ ዜማዎችን ያንጎራጉሩ ነበር እና እኔ በአጋጣሚ የቀረስኳቸው ነበረ። አሁን እንዲያውም ማለፉን ስሰማ ይሄንን ዜማ እያዳመጥኩት ነበር፣ በዛን ሰዓት መኪና ውስጥ የቀረስኩትን ማለት ነው። እስቲ ላንተ በላይ ይህ አፈግድ እና ጓደኛው ፋሲል ገሰሰ በግል መኪና ውስጥ ቁጭ ብለው እንግዲህ የጓደኞች ጨዋታ ነው ይሄ። ሰለሞን እና እኔ በአጋጣሚ የቀረስኩት ነው ዛሬ ነው እንዲያውም አውጥቼ ያዳመጥኩት ከስንት ጊዜ በኋላ ማለት ነው፣ ይህንን አሳዘኝ ዜና ከሰማው በኋላ እና እንደገለጽኩት አሰግድ በትሕትናው በጨዋታ አዋቂነቱ ጭምር የሚታወቅ የሚታወስ ሰው ነው ለመሆኑ ትዳር መስርቷል ልጆች አሉት አዎ እንግዲህ አሰግድ ባለትዳርና የአንድ ልጅ አባት ነው ሰለሞን ትዳር የመሰረተው በቅርቡ ነው የልጅ አባት የሆነውም በቅርቡ እንደሆነ ነው የማውቀው እስክንድር አመሰግናለሁ እንግዲህ ዘርዘር ያለ መረጃ ደግሞ በስፖርት ዝግጅት ከነገበስ ተያይ ዘህልን ትመለሳለህ ብዬ አስባለሁኝ በጣም አመሰግናለሁ ሰለሞን መልካም ምሽት መልካም ምሽት እስክንድር